የማኅበራዊ መገናኛ ዘዴዎች ቅኝት። ኢትዮጵያ በጣሊያን በተወረረችበት ወቅት በነበረው ትግል ታላቅ አስተዋጽኦ ያበረከቱ የቁርጥ ቀን ልጅ ናቸው ፕሮፌሰር ሪቻርድ ፓንክረስት በዘጠና ዓመታቸው ከዚህ ዓለም በሞት መለየታቸው የተነገረው ትናንት ነበር። ስለ ፕሮፌሰር ሪቻርድ ፓንክረስት በማህበራዊ የመገናኛ ዘዴዎች የተጻፉ አስተያየቶችን አሰባስበናል። ካለፉት ስድስት ወራት አንስቶ ዩናይትድ ስቴትስ ውስጥ በስደት የሚኖረው አትሌት ፈይሳ ሊለሳ ከቤተሰቦቹ ጋር መገናኘቱም ሌላኛው መነጋገሪያ ነበር። አትሌት ፈይሳ በስደት መኖር የጀመረው በሪዮ ኦሎምፒክ የማራቶን ሩጫ ውድድር ወቅት ሁለት እጆቹን ከፍ አድርጎ በማነባበር መንግስት ላይ ተቃውሞ ማሳየቱን ተከትሎ ነው። አትሌት ፈይሳ ሊሌሳ ከባለቤቱና ከሁለት ልጆቹ ጋር ዩናይትድ ስቴትስ ውስጥ መገናኘት ችሏል። ይህንንም በተመለከተ የተሰጡ አስተያየቶችን አካተናል። አብራችሁን ቆዩም። እውቁ የኢትዮጵያ ታሪክ ተመራማሪና ጸሐፊ ፕሮፌሰር ሪቻርድ ፓንክረስት ማረፋቸው የተሰማው ትናንት ሐሙስ የካቲት 9 ቀን 2009 ዓ ም ነበር ድንገት የተሰማው ዜና እረፍት ብዙዎችን አስደንግጧል ትዊተርና ፌስቡክ ተጠቃሚዎችም በቅጽበት ነበር ዜናውን በስፋት ያሰራጩት በርካቶች ፕሮፌሰር ሪቻርድ ፓንክረስት በሕይወት ዘመናቸው ለኢትዮጵያ ያበረከቱትን አስተዋጽኦ አወድሷል የኢትዮጵያ የረዥም ጊዜ ባለውለታ በኢትዮጵያ በልዩ ዓይን የሚታዩ ስመጥር፣ ኢትዮጵያን ደከመኝ ሳትል አገልግለሃታልና እናመሰግንሃለን፣ እንዲሁም ነፍስህን በገነት ያኑራት የሚሉት በማኅበራዊ መገናኛ አውታሮች ከተሰጡ አስተያየቶች መካከል ጥቂቶቹ ናቸው። በኢትዮጵያ ጥናት ስማቸው በገናናነት ከሚነሱ ጥቂት ሰዎች መካከል አንዱ የሆኑት ፕሮፌሰር ሪቻርድ ፓንክረስት ከብሪታንያ ወደ ኢትዮጵያ የመጡት ከግማሽ ምዕት ዓመት በፊት ነበር። እንደ ጎርጎሪዮስ አቆጣጠር ከ1956 አንስቶ ኗሪነታቸው በኢትዮጵያ ነበር። እስካለፉት ሶስትና አራት ዓመታት ማለትም መራመድ እስኪሳናቸው ድረስም ከኢትዮጵያ ጥናት አለመለየታቸው ይነገራል። በተለይ ለተቋሙ መዳበር የፕሮፌሰር ሪቻርድ ፓንክረስት አስተዋጽኦ ላቅ ያለ መሆኑን የተቋሙ ኃላፊ የነበሩት ዶክተር ኤልሳቤጥ ወልደ ጊዮርጊስ እንዲህ ይዘክራሉ። ብዙ አይነት ነገር ጽፏል፣ ሪቸርድ ብዙ ነገር ጽፏል። ለምሳሌ እኔ አንድ መጽሐፍ ለማሳተም እየጣርኩ ነው። የሱ ባይኖር ኖሮ የሱ ኢንፎርሜሽን ባይኖር ኖሮ ሪሊ መጻፉንም መጻፍ አልችልም ነበር። የኢንስቲቲት ኢትዮጵያ ስታዲስ እንደምታውቀው ዋናው ትልቁ አርካይቭ ነው። የኢትዮጵያ ታሪክ፣ የኢትዮጵያ ባህል፣ የኢትዮጵያ ብዙ ነገሮች ያሉበት ኢንስቲቱት ነው። ያንን ክምችት እዚህ ለማድረስ ሪሊ በጣም ኮንትሪቢት ያደረገው ሪቻርድ ነው ብዬ ገምታለሁ። ፕሮፌሰር ሪቻርድ ባንክረስት የአክሱም ሀውልትን ከጣሊያን ወደ ኢትዮጵያ በማስመጣቱ ሂደት ላበረከቱት አስተዋጽኦም የማህበራዊ የመገናኛ ዘዴ ተጠቃሚዎች ምስጋና አድርሰዋቸዋል። በርግ እንደ ጎርጎሪዮስ አቆጣጠር በ1999 ዓ ም አዲስ አበባ ውስጥ የተቋቋመው የኢትዮጵያ የመቅደላ ቅርሶች አስመላሽ ማህበር በእንግሊዝኛ ምጻሩ አፍሮሜት በኩል በብሪታንያ ቤተመዘክር የሚገኙ በመቅደላ ጦርነት ወቅት የተወረሱ ቅርሶችን ለማስመለስ ያደረጉት ከፍተኛ ጥረት ግን አልተሳካም። ሆኖም የዳግማዊ ምኒልክ ዳዊት እንዲሁም የአጼ ቴዎድሮስ ጋሻ በሂደት ሊመለሱ ችሏል። ይህም የሆነው የፕሮፌሰር ሪቻርድ ፓንክርስት ጥረትንና ትግልን የተገነዘቡ ሰዎች ባደረጓቸው ጥቆማዎች እንደነበር ዶክተር ኤልሳቤጥ አክለው ተናግሯል። ኢትዮጵያን ወዳዱ ፕሮፌሰር ለኢትዮጵያ ጥናት ጥለው ያለፉት በርካታ አስተዋጽኦ እንደነበረም ጠቅሷል። በተለያዩ ነገሮች ጽፏል። እንግዲህ በኢኮኖሚክ ሂስትሪ ጽፏል፣ በባርነት ታሪክ ጽፏል፣ በትሬድ ራውት ጽፏል። በተለያዩ ነገሮች ኮንትሪቢዩት አድርጓል። ስለዚህ ሶርስ፣ ጥሩ ሶርስ ነው ብዬ ገምታለሁ። ወደፊት ለሚደረግ ስኮላርሽፕ ጥሩ ሶርስ የተወ ይመስለኛል። ሞርግን ሪቻርድ መታወቅ የሚገባው ሪሊ፣ አንደኛ ኢትዮጵያን ይወዳል። በዛ ላይ ደግሞ በቃ የኢትዮጵያ ቅርሶች ሀገራቸው እንዲገቡ ብዙ ታግሏል። ደግሞ ይሄ ለምሳሌ በየጊዜው ከየቤተክርስቲያናቱ ምናምን እየወጡሉት ሲሆኑ እየሸበሸበ አምጥቷል። ኢንስቲቱቱ በጣም ሪች ነው። በዛ ረገድ ትልቅ ኮንትሪቢሽን ያደረገ ይመስለኛል። በዚህ በዥ የኢትዮጵያ ታሪክ ሲነሳ መቼም ሊዘነጉ ከማይገባቸው ጥቂት ብርቅ ሰዎች መካከል ፕሮፌሰር ሪቻርድ ፓንክረስት አንዱ ናቸው። የፕሮፌሰር ሪቻርድ ፓንክረስት ህልፈተ ዜና ትናንት በተሰማበት ቅጽበት ነበር የማህበራዊ መገናኛ አውታሮች ሰፊ መነጋገሪያው ነው። ሌላኛው የሳምንቱ መነጋገሪያ ርዕስ የነበረው የአትሌት ፈይሳ ሊሌሳ ሳ ቤተሰቦች ከስድስት ወር በላይ መለያየት በኋላ ማክሰኞ የካቲት ሰባት ቀን 209 ዓም ዩናይትድ ስቴትስ ውስጥ ዳግም መገናኘታቸው ነበር። ዜናው በማኅበራዊ የመገናኛ ዘዴዎች ሰፊ ሽፋን አግኝቷል። አትሌት ፈይሳ መቼም ቢሆን ከአገሩ ርቆ በስደት ስለመኖር አስቦ እንደማያውቅ ተናግሯል። ከቤተሰቦቹ ጋር ዳግም መገናኘቱ እጅግ እንዳስደሰተውም ገልጧል። አትሌት ፈይሳ ከቤተሰ ቤተሰቦቹ ጋር ተገናኝቶ በሚደሰትበት ቅጽበት ግን በሚሊዮን የሚቆጠሩ ኢትዮጵያውያን አሁንም ድረስ መገደላቸው፣ መክረፋቸው፣ መጋዛቸው፣ የትም መጣላቸውና በድህነት አረንቋ መማቀቃቸውን እንደማይዘነጋው አስታውቋል። ሕዝብ ያሸንፋል ያለው አትሌት ፈይሳ ዩናይትድ ስቴትስን ጨምሮ የምዕራቡ ዓለም ማህበረሰብ ሀገሪቱ ውስጥ ሰብአዊ መብት ይዞታ ባሽቆለቆለበት በአሁኑ ወቅት የውጭ እርዳታቸውንና ከኢትዮጵያ መንግስት ጋር የተያያዙ ጉዳዮችን ቆም ብለው እንዲያጤኑ ጠይቋል። አትሌት ፈይሳ በኋላ ላይ በተቀለበሰው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ውሳኔ ምክንያት ቤተሰቦቹን የማግኘት ስጋት ገብቶት እንደነበር መናገሩም በማኅበራዊ መገናኛ አውታሮች ተዘግቧል። አትሌት ፈይሳ ዩናይትድ ስቴትስ ውስጥ በአየር ማረፊያ ባለቤቱንና ሁለት ልጆቹን አቅፎ የተነሳው ፎቶ በማኅበራዊ የመገናኛ አውታሮች በስፋት ተሰራጭቷል። አትሌት ፈይሳ ሊሌሳ በፍቅረኞች ቀን ከቤተሰቦቹ ጋር መገናኘቱንም የጠቀሱ አሉም የፍቅረኞች ቀንን በእንግሊዝኛው ቫለንታይንስ ዴይ አይመለከተንም እንዲሁም ጥሩ ጥሩውን ከውጭ አገር ሰዎች ብንወስድ ምን አለበት የሚሉ አስተያየቶች ተንሸራሽሯል በአንጻሩ የገዢው ኢህአዴግና የፖለቲካ ፓርቲዎች ውይይት ያን ያህል ትኩረት አላገኝም። ጥቂት አስተያየቶች በዶቼቬሌ የአማርኛው ክፍል የፌስቡክ ገጽ ላይ ተሰጥቷል የተወሰኑትን እንመልከት ይህ ድርድር ወያኔ እድሜውን ለማራዘም የፈጠረው ሌላው ትርጉም የለሽ ስልት ነው። ተቃዋሚዎች ዛሬም አልባንኑም። በሙሐመድ አህመድ የተሰጠ አስተያየት ነው። ዮሐና አብርሃም ደግሞ ህወሓትን ማመን እንዴት ነው ስትል ጠይቃለች። ምንም ትርጉም የለሽ ውይይት ነው አምባገነኑ የወያኔ መንግስት የሚገረሰስበት ስልት መንደፍና ወደ ተግባሩ መግባት ነው መፍትሄው። የወያኔ የግፍ አገዛዝ ልክ እንደ ኢቦላ ወረርሽኝ ከዳር እስከ ዳር ኢትዮጵያን ያዳረሰው ያለው ደግሞ ጎይቶም ባህታ ነው። ገዢው ኢህአዴግና 21 የፖለቲካ ፓርቲዎች የፊታችን አርብ ለመወያየት ቀጠሮ መያዛቸውም በማህበራዊ መገናኛ ዘዴዎች ተጠቅሷል። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።